ዩናይትድ ስቴትስ ውስጥ ለአእዋፍ ኢንፍሉዌንዛ የተጋለጠ አንድ ሰው ሕይወቱ ማለፉ ተረጋገጠ። ባለፈው ሰኞ ዜናውን ይፋ ያደረጉት የሉዚያና ክፍለ ግዛት የጤና ባለስልጣናት ናቸው። የዓለም ጤና ድርጅት በበኩሉ በማህበረሰብ ደረጃ ለበሽታው የመጋለጥ ዕጣ አሁንም አነስተኛ መሆኑን ቢገልጽም የአሜሪካ ድምጿ ዶራ ሙክዋር ባጠናቀረችው ዘገባ እንደጠቆመችው ግን አንዳንድ የሕክምና ባለሙያዎች የስጋት ድምጽ ማሰማታቸውን ቀጥለዋል። የዘገባውን ዝርዝር አሉላ ከበደ ያቀርበዋል። ዩናይትድ ስቴትስ ውስጥ ኤች ፋይቭ ኤን ዋን ተብሎ ለሚታወቀው የአእዋፋት ኢንፍሉዌንዛ ቫይረስ ተጋልጠው ሕይወታቸው ያለፈው ሰው ዕድሜያቸው ከስልሳ አምስት ዓመት በላይ ሲሆን ሌሎች የጤና ችግሮች ያሏቸው ከዶሮ እርባታ ጋር የተዛመደና ለዱር አዕዋፋት የመጋለጥ አጋጣሚ የነበራቸው ናቸው ሲሉ ሰውየው ያረፉባት የሉዊዚያና ክፍለ ግዛት የጤና ባለስልጣናት ተናግረዋል። ካለፈው የአውሮፓውያኑ 2024 መጀመሪያ አንስቶም ዩናይት ስቴትስ ውስጥ ስልሳ ስድስት ሰዎች ለዚሁ የአዕዋፋት ኢንፍሉዌንዛ መጋለጣቸው ተዘግቧል። ዶክተር ጂም ኪን ሴንተር ፎር ሂማን ኢኮኖሚ በተባለው የበጎ አድራጎት ተቋም የሚያገለግሉ የእንስሳት ሕክምና አዋቂ ናቸው። ይህ እንደ እውነቱ ገዳይ በሽታ ነው። የአዕዋፋት ኢንፍሉዌንዛ ይባል እንጂ ሰዎችንም ለበሽታ ይዳርጋል። ዩናይትድ ስቴትስ ውስጥ በተለይም አዳኝ የአእዋፍ ዝርያዎችና ስጋ በል እንስሳት ጨምሮ በሚሊዮኖች የሚቆጠሩ የዱር እንስሳትን ገድሏል። በበሽታው ተመርዘው የሞቱ አእዋፋትን የተመገቡ፣ እንደው ዕጣቸው በተመሳሳይ ለቫይረሱ መጋለጥ ነው አይደል? በእንግሊዝኛው አጠራር ኤቪያን ፍሉ በመባል የሚታወቀው ይህ የአዕዋፋት ኢንፍሉዌንዛ ካለፈው የመጋቢት ወር አንስቶ በነበረው ጊዜ ብቻ ዩናይትድ ስቴትስ ውስጥ ከ900 በላይ ላሞችን ለጉዳት የዳረገ ሲሆን በማኅበረሰብ ደረጃ አደጋ ደቃኝነቱ አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት አስታውቋል። ዶክተር ማርጋሬት ሃሪስ አሁን ከሰው ወደ ሰው እየተላለፈ አይደለም። ነገር ግን በዶሮ እርባታ ወይም ደግሞ ከወተት ከብቶች ጋር ዝምድና ባላቸው ስራዎች ዙሪያ የተሰማሩ ግለሰቦች ናቸው በአመዛኙ ከእንስሳ ወደ ሰው እየተላለፈ ላለው በሽታ ሲጋለጡ እያየን ያለ ነው። ይሁን እንጂ በስፋት እየተላለፈ ያለበትን አዝማሚያ እያየን ግን አይደለም። ከዩናይት ስቴትስ ውጪም ባለፉት 20 ዓመታት ውስጥ ከ950 በላይ ሰዎች ለአዕዋፋት ኢንፍሉዌንዛ መጋለጣቸው ሲዘገብ ከእነኝህም ውስጥ ከፊል ያህሉ ታማሚዎች ለህልፈት ተዳርገዋል። ዶክተር ቶማስ ፉል አኒማል ዌልነስ አክሽን በተባለው ተቋም በማገልገል ላይ የሚገኙ የእንስሳት ሐኪም ናቸው። I think that it is impossible to exaggerate the risk that H5N1 avian influenza poses ኤች ፋይቭ ኤን ዋን ኤቪያን ኢንፍሉዌንዛ ሊያስከትል የሚችለውን አደጋ ማጋነን የሚቻል አይመስለኝም። ይህ ቫይረስ ኮቪድ-19 መከሰቱን እንኳን እንድንዘነጋ እንደ ዋዛ እንድናይ የሚያደርግ ነው። የዩናይት ስቴትስ ጤና ባለሥልጣናት በበሽታው ሳቢያ ለህልፈት የተዳረጉት የሉዊዚያናው ታማሚ ህመሙ እየተባባሰ በመጣበት ወቅት ቫይረሱ ራሱን መለወጡን መረጃዎች መጠቆማቸውን አመልክተዋል። ያም በመጨረሻው ወደ ሰዎች ሊዛመት የሚችል እጅግ የከፋ የቫይረስ ዝርያ ሊከስት ይችላል በሚል አንዳንድ የጤና አጠባበቅ ባለሙያዎችን አሳስቧል። አሁንም ዶክተር ቶማስ ፖል This thing uh, at the moment doesn't represent a great human health risk, and it really probably, unless you're a poultry worker, you know, and it, it really won't. The virus has been spread over the past few years, and since the virus has spread over the past few years, the number of people who have been infected with it ያኔ ምንም አይነት ነገር ለማድረግ በጣም የዘገየ ነው የሚሆነው። ይህንኑ አስመልክቶ በሰጡት አስተያየት ዶክተር ጂምኪንም እንዲህ ይላሉ። ስለዚህ አደጋው ያ ነው፣ አንድ ቦታ የቆመ ኢላማ ሳይሆን የሚንቀሳቀስ የእንስሳት ሐኪሙን እንደሚሉትም እንደ ድመት የመሳሰሉ የቤት እንስሳት ለዚህ በሽታ ከሚጋለጡት ውስጥ ናቸው። ዶክተር ቶማስ ፖል if ድመቶች ካሏችሁ ከቤት እንዳይወጡና ከዱር አዕዋፋት ጋር እንዳይገናኙ ማድረግ ጠቃሚ ሊሆን ይችላል። ይህ የአዕዋፋት ኢንፍሉዌንዛ በምግብ ሸቀጣ ሸቀጥ መደብሮች ውስጥ የሚሸጠውን የዶሮ ስጋና እንቁላል ይመርዝ ይሆናል የሚለውን ስጋት መቋጫ ማግኘቱን ዶክተር ጂምኪን ያስረዳሉ። ዶሮና እንቁላሉ ከበሰለ በሰዎች ላይ የሚያስከትለው ምንም አይነት አደጋ አይኖርም። ማብሰል ብቻ ነው የሚያስፈልገው። ከሱቆችና መደብሮች የሚገዛውን ወተት በሽታ አምጪ ተዋሲያንን ለማስወገድ በሚደረገው የአዘገጃጀት ሂደት ውስጥ እስካለፈ ድረስ አሳሳቢነት የለውም ነው ያሉት።